የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ኢትዮጵያ ውስጥ ሊሆኑ እንደሚችሉ ሪፖርት እንደ ደረሰው የእንግሊዝ መንግሥት አስታውቋል። ሁማን ራይትስ ዋች ደግሞ አቶ አንዳርጋቸው ወደ ኢትዮጵያ ስለመወሰዳቸው እርግጠኛ ነኝ ይለይ። ሰለሞን አባተ ዝርዝሩን ይዟል። የግንቦት ሰባት የፍትሕ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ለኢትዮጵያ መንግሥት ተላልፈው መሰጠታቸው ባለፈው ሳምንት መጨረሻ ከመነገሩ በፊትም ሆነ ከዚያ ወዲህ አቶ አንዳርጋቸው የሚገኙበትን እንደማያውቁ የኢትዮጵያ ባለሥልጣናት ተናግረዋል። የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ረዳ ባለፈው አርብ በሰጡን ቃል ኢትዮጵያ አቶ አንዳርጋቸው ተላልፈው እንዲሰጧት አለመጠየቋን እንዳልተሰጧትም ተናግረው እንደነበር ይታወሳል። ይሁን እንጂ ወደ እንግሊዝ የውጭ ጉዳይ ሚኒስቴር ዛሬ ደውዬ ቃል አቀባዩን አነጋግሬ ነበር። በኢሜል የላኩት የመስሪያ ቤቱ መግለጫ እንዲህ ይነበባል። የእንግሊዝ ዜጋ የሆኑት አንዳርጋቸው ጽጌ ሰኔ 17 ቀን የመን ውስጥ መጥፋታቸው ሪፖርት ተደርጓል። ከዚያን ጊዜ ጀምሮ የእንግሊዝ ባለሥልጣናት ለንደን የሚገኙትን የየመን አምባሳደርን ማነጋገርን ጨምሮ የየመን ባለሥልጣናት አቶ አንዳርጋቸው የሚገኙበትን ቦታ እንዲያገኙ ወይም እንዲገልጹልን ጫና ሲያሳድሩ ቆይተዋል። አሁን ግን የሚገኙት ኢትዮጵያ ውስጥ መሆኑን የሚገልጹ ሪፖርቶች የደረሱን በመሆኑ የሚመለከታቸው ባለሥልጣናት በአፋጣኝ እንዲያረጋግጡልን፣ ስጋታችንንም እየገለጽን እንጠይቃለን። ለቤተሰቦቻቸው የቆንስላ ድጋፍ መስጠታችንን እንቀጥላለን። ይህ በእንዲህ እንዳለ የአቶ አንዳርጋቸው ጉዳይ በእጅጉ ያሰጋው መሆኑን የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች ገልጿል። ድርጅቱ በዚሁ ዛሬ ባወጣው መግለጫ ኢትዮጵያ አቶ አንዳርጋቸውን ዓለም አቀፍ ግዴታዎቿን እንደምታከብር በሚያረጋግጥ ሁኔታ እንድትይዝ የአፍሪካ ዳይሬክተሯ ሌስሊ ሌፍኮ መጠየቃቸውን አስታውቀዋል። የመን ሰንዓ ወደሚገኙት የሁማን ራይትስ ዋች የየመን መርማሪ ቤልኪስ ቬላ ደውዬ አነጋግሬያቸው ነበር። ስለ ሁኔታው ለመሆኑ ሂማን ራይትስ ዋች እንዴት አወቀ? መጀመሪያ ስለ ጉዳዩ የሰማነው ከኢትዮጵያውያን የስራ ባልደረቦቻችን ነው። ስለዚህ የመን ውስጥ ታስረው ይሆናል በማለት የራሳችንን ምርመራ አደረግን። የመን ውስጥ የት እንደታሰሩ ለማወቅም ጥረት አደረግን። ከአንድ ሳምንት በኋላ ግን ተአማኒ ከሆኑ ልዩ ልዩ ምንጮች አቶ አንዳርጋቸው የመን እንደገቡ ወደ ኢትዮጵያ እንዲሄዱ መደረጉን ሰማን። ስለዚህ አንድ ሳምንት ሙሉ የት እንዳሉ ለማወቅ የፈለግን ቢሆንም ለካ የመን የገቡ እለት ነው ወደ ኢትዮጵያ የተላኩት። የኢትዮጵያ መንግስት አልተሰጡኝም፣ እጄ ላይ የሉም ይላል። አቶ አንዳርጋቸው ኢትዮጵያ ውስጥ ለመሆናቸው ምን ያህል እርግጠኞች ናችሁ ብያቸው ነበር። ኢትዮጵያ ውስጥ ለመገኘታቸው መቶ በመቶ እርግጠኛ ነኝ። ይህን በጣም ተአማኒ ምንጮች አረጋግጠውልናል። ከእነዚህም ምንጮች መካከል አንዱ ወደ ኢትዮጵያ እንዲሄዱ ከተደረገበት በረራ ያገኘነው ነው። አቶ አንዳርጋቸው የመን ከገቡ በኋላ ምን ያህል ቆይተዋል? የተላኩት በገቡ በደቂቃዎች ውስጥ ሳይሆን እንዳልቀረ ቤልኬስ ቬለ ተናግረዋል። ስለዚህ እኔ እንደተረዳሁት አቶ አንዳርጋቸው ከአንድ ቀን በላይ የመን ውስጥ አልቆዩም። ምንጮቻችን እንደነገሩን ወደ ኢትዮጵያ እንዲሄዱ የተደረገው እጠቅሳለሁ፣ በደቂቃዎች ውስጥ ነው። የመን ፈጽማለች ላለው ዓለም አቀፍ መርሆችን የጣሳ አድራጎት ተጠያቂ ልትሆን እንደሚገባም ሂዩማን ራይትስ ዋች አመልክቷል ይህ በእንዲህ እንዳለም ግንቦት ሰባት ትናንት ባወጣው መግለጫ ሁላችንም አንዳርጋቸው ጽጌዎች ነን ብሏል የግንቦት ሰባትን ምክር ቤት አባልና የውጭ ግንኙነት ኮሚቴ ሊቀመንበር አቶ ሙሉነህ ኢዩኤልን ማምሻውን አግኝቻ አነጋግሬ ነበር አቶ አንዳርጋቸው የመን መንግስት ለኢትዮጵያ አሳልፎ መስጠቱን ብቻ ነው የምናውቀው የኢትዮጵያ መንግስት ከተቀበለው በኋላ በምን አይነት ሁኔታ ውስጥ እንዳሉ ወያኔዎች ብቻ ናቸው የሚያውቁት። አሁን ባለው ሁኔታ ግንቦት ሰባት መጠነ ሰፊ የሆኑ ኢትዮጵያውያንን በመላው ዓለም አንቀሳቅሶ ሶስት ዋና ዋና ታርጌቶች ላይ ያነጣጠረ ስራ እየሰራ ነው። አንደኛው የየመንን መንግስት ላይ ያነጣጠሩ ናቸው። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያን ቁጣቸው በየመን ኤምባሲ ፊት እንዲገልጹ ሰልፎች እያዘጋጀን ነው። የብሪታንያ መንግስትን በተመለከተ ደግሞ የገዛ ዜጋውን ለማስፈታት ሊያደረግ ይችል የነበሩትን እርምጃዎች በእቅጡ ሊያደርግ አልቻለም በሚል ክስ ልንመሰርት ዝግጅት እያደረግን ነው። ወያኔን በሚመለከት ደግሞ ወያኔን እና ደጋፊዎቹን ያካተተ መጠነ ሰፊ የህዝባዊ እንቢተኝነት ቅስቀሳ በሀገር ውስጥም ከሀገር ውጭ ያሉትንም ኢትዮጵያውያን አሰባስበን ህዝባዊ ምተኝነት የሚፈጠር እንቅስቃሴዎች በማድረግ ላይ እንገኛለን። የእንግሊዝን እና የየመን መንግስታትን በተመለከተ ያደረጋቸዋቸው ቀጥተኛ ግንኙነቶች አሉ። ከእንግሊዝ መንግስት ጋራ ሆነ ከየመን መንግስታት ጋራ ያደረግናቸው ቀጥታ የሆኑ ግንኙነቶች ባይኖሩም በተለያዩ ዓለም ክፍሎች የሚገኙ ኤምባሲዎቻቸውን እና የውጭ ቢሮቸውን የተለያዩ ደብዳቤዎችን በመጻፍ ልናገኛቸው ሙከራ አድርገናል። ምንድን ነው ያገኛችሁት መልስ? ምንም ከነሱ በኩል ያገኘነው ምላሽ የለም። ግንቦት ሰባት እንደሚታወቀው በሁሉም መንገዶች ይታገላል ነው ኢትዮጵያ ውስጥ የሚለው እና እንዴት ነው አሁን ያ አቋሙ? አሁንም የተቀየረ አቋም የለንም። በሁሉም መንገዶች በሚቻለን ሁሉ በወያኔን እንታገላለን። በሁሉም መንገዶች ስንል ሰዎች የኢትዮጵያ ህዝብ ራሱን ከጥቃት ለመታደግ ነጻነቱን ለመቀዳጀት ለፍትህ ለእኩልነት የሚያደርገውን ትግል በህዝባዊ እምቢተኝነትም ያ የማይሆን ከሆነ ደግሞ የሚቻለውን ሁሉ በሚገባቸውም ቋንቋ ጭምር መታገል አለብን ብለን ነው ምናምን ነው። ይህንኑ አቋማችንን ዛሬም ነገም የሚቀየር አቋም አይደለም። እንደውም አሁን ባለበት ሁኔታ እጅግ የመረረ ለነጻነታችን የምንከፍለው ዋጋ እጅግ ውድ መሆኑን የሚያረጋግጥበት ደረጃ ላይ መድረሳችንን ሁሉም ሰው ሊያውቅ ይገባል። ጠላቶቻችንም ሊያውቁ ይገባል። የኢትዮጵያም ሕዝብ ይህን አውቆ ለነጻነቱ የሚያደርገውን ትግል በመረረ ሁኔታ የሚያስከፍለውን ዋጋ ሁሉ እየከፈለ ከጎናችን እንዲቆም ጥሪ እናደርጋለን። አቶ አንዳርጋቸውን የማስለቀቅ ጥረት ይሳካል ብለው ያስባሉ? አቶ አንዳርጋቸውን ለማስፈታት የሚደረገው ጥረት ቢሳካም ባይሳካም አቶ አንዳርጋቸው የቆሙለት አላማ እንዲሳካ መታገል ነው ዋናው ግባችን። ስለዚህ አቶ አንዳርጋቸው ተፈቱም አልተፈቱም በኢትዮጵያ ውስጥ ያለው ስርዓት የዜጎችን እኩልነት የሚያምን እስካልሆነ ድረስ የወያኔ አገዛዝ ዜጎች በነፃነትና በፍትህ የሚዳኙበት የሚተዳደሩበት፣ ስርዓት ዲሞክራሲያዊ ስርዓት በኢትዮጵያ እስካልተፈጠረ ድረስ አንዳርጋቸው ቢፈቱም አንዳርጋቸው የተነሱበት የተነሱበትና ዋጋ እየከፈሉበት ያለው ዓላማ አልተፈታም ብለን ነው የምናምነው። ስለዚህ በዋናነት አንዳርጋቸው ህይወታቸውን የሰጡበት ዓላማ እስካልተፈታ ድረስ አንዳርጋቸው ቢፈቱም ተመልሰው ይታሰራሉ፣ ቢፈቱም ተመልሰው ይሞታሉ ለዚህ አላማ። ስለዚህ ሌሎቻችንም ሁላችንም ይሄንን አላማ የራሳችን አላማ አድርገን ወስደን የሚከፈለውን ዋጋ ለመክፈል ዝግጁዎች ሆነን ህይወታችንን መስዋዕት እስከማድረግ ድረስ መዘጋጀት አለብን ብለን ነው የምናምነው። ግንቦት ሰባት ሙሉ መግለጫውን ዌብሳይቱ ላይ አስፍሯል። ወደ አዲስ አበባ ደውዬ ምናልባት አዲስ መረጃ እንዳለ ለማወቅ ጥረት አድርጌ ነበር። አንድ ያገኘኋቸው ባለስልጣን ለጊዜው የነበሩበት ሁኔታ ለመናገር የሚያስችላቸው እንዳልነበረ ገልጸውልኝ በቀጠሮ ተለያየን። ዘጊቼ ሞከርኩ፣ ስልካቸው ተዘግቷል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ ልዩ አማካሪ ባለፈው ሳምንት ሳናግራቸው፣ አቶ አንዳርጋቸው ጽጌ ተላልፈው እንዲሰጧት ኢትዮጵያ ልትጠይቅ ትችላለች፣ አንዳርጋቸው የተፈረደበት ወንጀለኛ ነው፣ የሽብር ቡድን የሚመራ ሽብርተኛ ነው ሲሉ መግለጫ ሰጥተው እንደነበር ይታወሳል። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።